በግብጽ የሀገሪቱ የሕግ ባለሙያዎችና ሌሎችም ከፍተኛ ምሁራን በመደራጀት ግብፅ ኢትዮጵያ አባይን የማልማት መብቷን ተስማምታ የፈረመችውን ውል እንድታፈርስ የሀገራቸው ከፍተኛ ፍርድ ቤት እንዲወስን ፕሬዝዳንታቸውን ለመጠየቅ ዘመቻ ጀመሩ። ጉዳዩን አስመልክቶ ዶክተር ሰሞ አያሌው ሞገስ፣ የውሃ መሐንዲስ፣ የውሃ ነክና የአየር ንብረት ተመራማሪና መምህሩ፣ በአሁኑ ጊዜ ደግሞ ውሃ ለሰው ልጅ ደህንነት እንዴት ማዋል እንችላለን በማለት ከአሜሪካ ብሔራዊ ተቋም ጋር እየሰሩ ይገኛሉ። አስተያየታቸውን አጋርተውኛል። በሦስቱ ሀገሮች በግብጽ፣ በኢትዮጵያ፣ በሱዳን የተደረገው ስምምነት ኢትዮጵያ በአባይ ወንዝ ላይ መገደብ መርቷል የማወቅ ብቻ ሳይሆን ህዳሴ ግድብ ኢትዮጵያ መግደቧን የሚያቅ ማዕቀፍ ነው። እንደኔ በሌ ይሄ ጉዳይ ኢትዮጵያ ውስጥ የሚደረጉ ማንኛውም የግድብ ስራዎች ታችኛውን ሀገር ይጎዳሉ ወይም አይጎዱም የሚለውን ይሄ መመለስ ያለበት የሳይንቲስቶች ወይም የኤክስፐርቶች ቡድን ነው። ስለዚህ የህዳሴው ግድብ ኢትዮጵያ ውስጥ የሚሰራው በአብዛኛው እኛም በተነተን ነው ሌሎቹም ለመተንተን በሞከሩት መሰረት ግድቡ ይሄን ያህል ጉዳት እንደማያመጣ ያው የተረጋገጠ መሆኑን ማረጋገጥ እፈልጋለሁ። ሆኖም ግን በአጠቃላይ የተፋሰስ ውሃ መፈታት ያለበት ሳይንቲስቶች እና በኤክስፐርቶች ቡድን ነው ብዬ አምናለሁ። ከሙያ አንጻር ብዙውን ጊዜ ለምንድን ነው ወደ ፖለቲካ የሚሄደው? የሳይንስ ሆኖ እያለ የሌላም የሌላም ጉዳይ ሆኖ እያለ ለምንድን ነው ወደ ፖለቲካ የሚሄደው? እንግዲህ ለምን ወደ ፖለቲካ እንደሚሄድ የሀገራቱ ነባራዊ ሁኔታ ሊወስን ይችላል። እኔ በዛ በኩል መተንተን አንችልም። ሆኖ መልሱ ያለው ሳይንሳዊ ትንታኔን በመስጠት ነው። ምክንያቱም የአባይ የተፋሰሱም ሆነ በዓለም ውስጥ ያሉ ተፋሰሶች አንዱ አንዱን ሀገር ሳይጎዳ እንዴት መጠቀም ይችላል የሚለውን ለመተንተን ሳይንሳዊ በሆነ መንገድ ሲተነተን በየትኛውም ሀገር በግብፅም፣ በኢትዮጵያም፣ በአሜሪካ ቢሰራ ስለማይዋሽ በዛ መሰረት መከናወን አለበት ብዬ ነው ገምተው። ሆኖ በተለይ አንድ ማስረገጥ ፈልገው ነገር ቢኖር በግብፅ ሀገር ውስጥ ብዙ የውሃ ባለሙያዎች እና ሳይንቲስቶች አሉ። ሆኖም ግን በሳይንሳዊ መንገድ ጉዳዩ እንዲፈታ ከመስራት አኳያ ዝምታ በማብዛታቸው የተነሳ የህግና የፖለቲካ ሰዎች ወይም አክቲቪስቶች ብዙ ጊዜ ጉዳዩን ወደዛ ይወስዱና ምናልባትም እንግዲህ እነዚህ አክቲቪስቶች መንግስታቸው ላይ ጫና ለመፍጠር እና መተማመን እንዳይኖር በህዝቡ ለማድረግ ሊሆን ይችላል። እንግዲህ የፖለቲካና ብዙ ጊዜ ክፍተት ሲኖር ኤክስፐርቶች እና ሳይንቲስቶች ገፋ አድርገው መናገርና ጉዳዩ ሙያዊ መልክ ማስያዝ ለመቻል ባለመሞከራቸው በሚከሰት ክፍተት አንዲስቶች የፖለቲካና ህግ አክቲቪስቶች ማንኛውም አክቲቪስቶች ክፍተትን ለመሙላት ይንቀሳቀሳሉ። በዚህ ጊዜ ብዥታ ሲፈጠር አገሮች በሀገሮች መካከል መተማመን እንዳይፈጠር ይፈጥራል። እንደዚህ አይነት ጉዳይ ለዶቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ